የፌዴራል አቃቤ ሕግ እነ ኦልያድ በቀለ በሚል መዝገብ ከኦነግ አመራር አባላት ጋር ግንኙነት በማድረግ አባላትን በመመልመልና ሌሎችንም ድርጊቶች በመፈጸም የጸረ አዋጁን ድንጋጌዎች ጥሰዋል ሲል ሰባት ወጣቶችን ከሷል። ፍርድ ቤቱ የተከሳሾቹን የክስ መቃወሚያ ለመቀበል ተለዋጭ ቀጠሮ ሰጥቷል። መለስካቸው አማሃ ዘገባ ልኮልናል። ጠቅላይ አቃቢ ሕግ ዛሬ ለፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ 19ኛ ወንጀል ችሎት ባቀረበው የክስ ማመልከቻ ሰባቱ ተከሳሾች የመደበኛውን የወንጀል ሕግና የጸረ ሽብር አዋጁን የተለያዩ ድንጋጌዎችን ልጣሱ ይናገራል። በተለይም በ2001 ዓ ም የወጣውን የጸረ ሽብር ሕግ በመተላለፍ በዋና ወንጀል አድራጊነትና ወንጀሉ የሚያመጣውን ውጤት በጋራ እንደተቀበሉም ይጠቁማል። በዚህም በተወካዮች ምክር ቤት አሸባሪ ከተባለው የኦነግ አመራር አባላት ጋራ ግንኙነት በማድረግ አ አባላትን ለተለያዩ ዓላማ መመልመላቸውን ከአመራር አባላቱም ለዓላማቸው ማሳኪያ በስም በተጠቀሱ ባንኮች ገንዘብ ሲቀበሉና ሲያከፋፍሉ እንደነበረ፣ ከኦነግ አመራር አባላት ተልእኮ በመቀበል በተለያዩ የኦሮሚያ አካባቢዎች አመፅን የሚቀሰቅሱ ቃለ መጠይቆችን በማድረግ ዜና ፕሮግራም እና አመጽ ቀስቃሽ ናቸው የተባሉ የኦነግ ባንዲራ፣ የኤሬቻ በዓል ትዕይንቶች የተካተቱባቸው በቪዲዮ ምስል የተቀነባበሩ ዘፈኖች ያሰራጩ እንደነበረ እነዚህን ዜናዎችና ሙዚቃዎች በስም ለተጠቀሱ የኦነግ አመራር አባላት በኢሜይል መላካቸውን ተቀባዮችም በዩቲዩብ እና በተለያዩ ማህበራዊ ድረገጾች እንዲሰራጩ ማድረጋቸውን ክሱ ይዘረዝራል። በአጠቃላይ ሰገሌ ቄሮ፣ ቢሉስማ ኦሮሞ ለተባለው የሬዲዮ ፕሮግራም ዜና፣ ቃለ ምልልስ፣ አመፅ ቀጽቃሽ የተባሉ በምስል የተቀነባበሩ ዘፈኖች ተከሳሾቹ ይልኩ እንደነበረ የአቃቢ ሕግ ክስ ያስረዳል። ከዚህም ባሻገር ተከሳሾቹ ውጭ ሀገር ለሚገኙ የኦነግ አመራር አባላት የተለያዩ መረጃዎችን በኢሜይል እና በስልክ ይሰጡ ነበር ሲል አቃቢ ህግ አጠቃላይ ክስ መስርቶባቸዋል። ተከሳሾቹ በበኩላቸው ከታሰሩ ከዘጠኝ ወራት የማያንስ ጊዜ እንዳለፈ አመልክተው በዚህ ጊዜ ሁሉ ምንም አይነት ክስ ሳይመሰረትባቸው እንደቆዩና ይህም የጸረ ሽብር አዋጁን ድንጋጌ የጣሰ ድርጊት እንደሆነ ገልጸዋል። ከሰባቱ ወጣት ተከሳሾች አምስቱ ወንዶች ሲሆኑ ሁለቱ ሴቶች ናቸው። ከእነዚህም አንዳንዶቹ ዘፋኞች፣ የፊልም ዳይሬክተር እና በግል ስራ የሚተዳደሩ እንደሆኑ ከማመልከቻው ማወቅ ይቻላል። ፍርድ ቤቱ ተከሳሾቹ ወደ ማረሚያ ቤት ተላልፈው ጉዳያቸው ሰዎቻቸውን ከዚያ እንዲከታተሉ አዞ፣ የክስ መቃወሚያቸውን ለመቀበል ለሐምሌ 7 ቀን 2009 ዓ.ም ተለዋጭ ቀጠሮ ይዟል። መለስካቸው አማሃ ለአሜሪካ ድምጽ ሬዲዮ ከአዲስ አበባ